በልጅነቴ ከትምህርት መርጃ መጽሐፍት ውጭ የተረት መጽሐፍቶችን እንዳነብ አይፈቀድልኝም ነበር ትላለች የአሁኗ የዱካ መጽሐፍት መስራች ቤዛዊት ሙልጌታ። ከአርባ ምንጭ ዩኒቨርሲቲ የስነ ህንፃና የከተማ ንድፍ ተመርቃ ወደ አዲስ አበባ ከመጣች በኋላ በስነ ህንጻና የስነ ህንጻ ውስጥ ውበት ማሳመር ላይ ትሰራለች። ዱካ መጽሐፍትን ከመሰረተች አንድ አመት ሆኗታል። በአንድ አመት ጊዜ ውስጥ ሶስት የህጻናት መጽሐፍትን አሳትማለች። ስለ ልጅነቷና ስለ መጽሐፍት ፍቅሯ እንዲት አስታውሳለች። ወላጆቼ የተረ መጽሐፍቶችን እንዳነብ አይፈልጉም ነበረ ምክንያቱም የትምህርት መጽሐፌ ላይ ብቻ አተኩሬ የትምህርት ላይ ብቻ አንድማ ስለሚፈልጉ ማለት ነው። ስለምንከለከል ነው መሰለኝ። በተቃራኒው ደግሞ ጥሩ ነገር ነበር። መጽሐፍ ለማንበብ ጽሑፎች በጣም ወድ ነበርና አንድ መጽሐፍ አሁን አንብቤ ስጨርስ፣ በቃ ልክ እንደሱ ለመጻፍ በጣም የራሴን ጥረት አደርግ ነበር። ልጅ ሆኜ ማለት ነው። ግን ካደግኩ በኋላ በተለያዩ ነገሮች ታቆሚ ነበር። ግን አሁን ወደምፈልገው ነገር ተመልሼ እየጻፍኩኝ ነው። ልጆችን በጣም ነው የምወደውና ተስፋ እንዳልቆርጥ የሚያደርገኝ ነገርም ልጆቹ ያንን መጽሐፍ ሲያዩ ደስተኛ ሲሆኑ ቁስ ያነቡ እነሱ ላይ የማየው ነገር ነው። በቃ ለኔ ጉልበት ሆነኝ ማለት። ስለዚህ እሱን ነገር ለነሱ መስጠት ስለምፈልግ ነው ላይ መሳሳት መስራት የጀመርኩት ማለት ነው። በበጎ ፍቃድ አገልግሎት ላይ ያጋጠማት ነገር በቋሚነት ዱካ መጽሐፍትን ለመስረት ገፋፍቷታል። ወደዚህ ነገር የገባሁት በጎ ፍቃድ አገልግሎቶችን እሰጣለሁ እና የመማሪያ ቁሳቁሶች የምናሟላበት ፕሮጀክት ነበረን እና በዚያም ደግሞ በተጨማሪ መጽሐፎችን የምንሰጥበት ፕሮጀክት ነበረ። ነገር ግን እሱን ፕሮጀክት ከሰራን በኋላ አንድ ጊዜ ነው ሰራ ነው አቆመ እና ይሄን ነገር ታስበው ያው በአገራችን ውስጥ ያሉት ልጆች በሙሉ ለማዳረስ በአንድ ፕሮጀክት ይቀንዳል። ስለዚህ እኔም የራሴ ሀገር ባበረክት ጊዜ አስብኝ ነው የጀመርኩት ማለት ነው የጀመርኩት እንደ ፈረንጆቹ አቆጣጠር በሁለት ሺ አስራ ስምንት ነው። መጀመሪያ ያው ትምህርት ሚኒስቴር ያወጣው ዳታ ነበረ በሁለት ሺ አስራ ስድስት እንደ አውሮፓውያን አቆጣጠርና በመጀመሪያ ደረጃ ትምህርት የተሰራ ጥናት ነበርና ጥናቱ ላይ ምን ይላል ከሰላሳ ፐርሰንት የሚሆኑት የሁለተኛ ክፍል ተማሪዎች ምንም ማንበብ አይችሉም የሚል በጥናቱ መሰረ የተገኘው ማለት ነው። እና ይህ በጣም አስደንጋጭ ቁጥር ነው። ከዛ በታች ያሉት ደግሞ እንግዲህ ከዛ በላይ ማንበብ አይችሉም ማለት ነው። ስለዚህ የጀመርኩት ልጆች የሚፈልጉትን ነገሮች በማጥናት ነው። ልጆች መጫወት ይወዳሉ፣ መስን ይወዳሉ፣ መደነት ይወዳሉ፣ መሳል ይወዳሉ፣ መቅደድ፣ መቦጨቅ ይወዳሉ። ስለዚህ የኔን መጽሐፎች፣ የሚያተኩሩት እንደዚህ አይነት የሚወዱትን ነገር በመስጠት ልጆችን ማስተማር ላይ ነው ማለት ነው። ተረት ሆኖ ግን የተለያዩ ጨዋታዎችን፣ ቀለም የሚቀባባቸው ገጾችን የያዘ መጽሐፍ ነው። ድረስ ሶስት መጽሐፎችን አሳተም ያለው ሁለቱ አንድ አይነት ታሪክ ነው ያላቸው ግን የተለያየ እድሜ ላይ ለሚገኙ ልጆች ያሳተምኩት በሶስት አይነት መጽሀፍ ማለት ነው። ከስነ ህንጻው ጎን ለጎን የህጻናት መጽሀፍትን መጽሐፍ ብትጀምርም ማሳተሙ ግን ቀላል አልነበረም። ለዚህ ደግሞ በተለያዩ የማህበረሰብ ድጋፍ አድራጊ ውድድሮች ውስጥ ማለፍ ነበረባት። ፎቴንድ የሚባል ኤንጂኦ አለ እና እነሱ አንድ ውድድር ነበራቸው። እዛ ውድድር ላይ ሀሳቡን ይዤ ከተሳተፍኩ በኋላ በእነሱ እርዳታ ሀሳቤን ወደ ፕሮጀክትነት ቀይሬ አሳድጌ ከዛ ደግሞ የተለያየ ትምህርት ቤቶች ላይ ለመሞከር ችያለው ማለት ነው። ምን ያህል ውጤታማ እንደሆነ መጻፍ መጻፎች በጣም ማህበረሰብን የመገንባት ነገር ላይ በጣም ትልቅ ቦታ አላቸው። ምክንያቱም ልጆች ከመጀመሪያው ጀምሮ ነው ሊቀረጹ የሚገባው። ካደጉ በኋላ እነሱን ለመቅረጽና ወደ ትክክለኛ መንገድ ለመምራት በጣም ከባድ ነው የሚሆነው። መጀመሪያዋ መጽሐፍ በኪስ ልትያዝ የምትችል መጽሐፍ ነው። ከሶስት አመት እስከ አምስት አመት ላሉ ልጆች እሱ መጽሐፍ ስዕልና ጽሁፎችን በአንድ ላይ እየያዘ ስዕሉ ከጽሁፉ ጋር እያገናኙ እንዲረዱ ለማድረግ የተሰራ መጽሐፍ ነው። ማንበብ ራሱ ባይጀምሩም በእጃቸው ልክ ተደርጎ የተሰራ መጽሐፍ ስለሆነ ይዘውት እያዩ ስዕሉ ጥሩ ነገር እነሱ ላይ ለመፍጠር የተዘጋጀ መጽሐፍ ነው። ከዛም በተጨማሪ ደግሞ ወላጆቻቸው በሚተኙበት ሰአት ማታ ማታ ታሪኩን <Sess> ያነቡላቸዋል። እንዲችሉ ተደርጎ የተዘጋጀ መጽሐፍ ነው ማለት ነው። ሁለተኛው ደግሞ በአራት እስከ ስምንት አመት ለሆናቸው ልጆች ሲሆን የተለያዩ ቀለም የሚቀባበት ጨዋታ ገጽ፣ ፊደሎችን የምንፈልግበት፣ የተለያዩ የተለያዩ አይነት ጨዋታዎች ያሉት ትምህርቱን በማይሰለች ሁኔታ ሊያስተምር የሚችል መጽሐፍ ነው ማለት ነው። የሕጻናት መጽሐፍ ለመጽሐፍ ታሪክ መውደድ ብቻ ሳይሆን ስዕል መሳልም አስፈላጊ ነው። የመጀመሪያውን መጽሐፍ ስዕሉን እኔ አይደለሁም የሰራሁት፣ ወይን ሸስቶሽ የምትባል ስዕል የምትሰራ ልጅ አለች። ስለዚህ እሷን ነበር ያሰራሁት ግን ሁለተኛውን ግን ራሴ ነኝ የሰራው ስዕሉን። ያው ትንሽ ልምድ ነበረኝ ስዕል ላይ ከተማርኩት ትምህርት ጋር የሆነ የሚያገናኘው ነገር ስላለ ብዙም አልከበደኝም ነበረ። ሁለተኛውን መጽሐፍ ለልጆች ምን እንደሚያስፈልግ ምን አይነት ቀለም እንደሚወዱ በማየት መጽሐፍ ራሴን ስዕሉን ያሳልሰ። በመጨረሻም ቤዛዊት ተረቶችና መጽሀፍት ትውልድን የሚገነቡ ነገሮች ስለሆኑ ወላጆች ለልጆቻቸው መጽሀፍትን መግዛት ብቻ ሳይሆን ራሳቸውም እያነበቡ አርአያ መሆን አለባቸው ብላ ታሳስባለች። ለአሜሪካ ድምጽ ሬዲዮ Eden Garama, Washington D C